የሞ ኢብራሂም ፋውንዴሽን ዘንድሮም ለስመጥሩ የአፍሪቃ የአመራር ስኬት ሽልማት መስፈርቶቹን የሚያሟላ ማጣቱን አስታውቋል። በቀድሞው የአፍሪቃ አንድነት ድርጅት ዋና ጸሐፊ ሳሊም አህመድ ሳሊም የሚመራው መራጭ ኮሚቴ ባለፉት ሶስት ዓመታት ስልጣን ካስረከቡ መሪዎች መካከል አንዳቸውም ሽልማቱ አይገባቸውም ብሏል። ድርጅቱ የሚሸልመው አጣው ሲል ሁለተኛ ዓመቱ መሆኑ ነው። መቀመጫውን ብሪታንያ ያደረገው ቻታም ሃውስ የተባለው የፖለቲካ ጥናት ተቋም የአፍሪቃ ክፍል ኃላፊ ዶክተር አሌክስ ቫይነስ የሞ ፋውንዴሽን ውሳኔ እምብዛም አላስገርማቸውም። የሞ ኢብራሂም ፋውንዴሽን ለአንድ ግለሰብ ሽልማቱን ሳይሰጥ ሲቀር ይህ የመጀመሪያው አይደለም። ሽልማቱን ቢሰጡት ምቾት የማይነሳቸው ተአማኒ እጩ እስኪያገኙ ይጠብቃሉ። እናም የዘንድሮ የተለየ አይደለም። እንዲያውም የሞ ኢብራሂም ፋውንዴሽን የተለመደ ተግባር እየሆነ ነው። በዚህ ዓመት መራጮቹ ማንንም አላገኙም። በሚቀጥለው ዓመት የሆነ ሰው ይመለከቱ ይሆናል። ዶክተር ሳሊም አህመድ ሳሊም ገለልተኛው ኮሚቴ እጩዎቹን በጥሞና ከመረመረ በኋላ ለጎርጎሮሳዊው 2016 ዓ ም ማንንም ላለመሸለም መወሰኑን ትናንት የሞ ኢብራሂም ፋውንዴሽን የቦርድ አመራሮች በተገኙበት ተናግረዋል። ታንዛኒያዊው ዲፕሎማት የሞ ኢብራሂም ፋውንዴሽን ሽልማት በጎርጎሮሳዊው 26 ዓ ም ሲጀመር ከፍ ያሉ መስፈርቶች የተዘጋጁለት ሆን ተብሎ እንደሆነም ገልጠዋል። ሳሊም አገሮቻቸውን ለማሻሻል ጠቃሚ አስተዋጽኦ ያበረከቱ ጥቂቶችን ብቻ እናሞግሳለን እውቅና የምንሰጣለን ሲሉ ተቋማቸው መስፈርቶቹን የመከለስ እቅድ እንደሌለው ጠቁመዋል። ተቋሙ እንደሚለው አፍሪካውያን መሪዎች፣ ስራ አስፈጻሚዎችና የመንግስት ባለስልጣናት ለሞ ኢብራሂም ፋውንዴሽን ሽልማት እጩ ለመሆን አራት መሰረታዊ መስፈርቶች ሊያሟሉ ይገባል። ባለፉት ሦስት ዓመታት በሰላማዊ መንገድ ስልጣን የለቀቁ በዴሞክራሲያዊ መንገድ የተመረጡ በህገ መንግስታቸው የተቀመጠውን የስልጣን ዘመን ቆይታ ብቻ ያገለገሉና ወደር የሌለው አመራር ያሳዩ መሪዎች ለሽልማቱ እጩ መሆን ይችላሉ። በእነዚህ መመዘኛዎች መሰረት የምስራቅና መካከለኛው አፍሪካ ሀገራት በቅርብ ጊዜ ተሸላሚ መሪ የማግኘት ተስፋ እንደሌላቸው ዶክተር አሌክስ ቫይነስ እምነታቸው ነው። በምርጫና የስልጣን ሽግግር በኩል በምዕራብ አፍሪቃ በታዘብ ነው ባለተስፋ ልንሆን ይገባል ብዬ አምናለሁ። ከመካከለኛው አፍሪቃ ወይም የታላላቅ ሐይቆች ቀጠና አገራት ለሞ ኢብራሂም ፋውንዴሽን ሽልማት በቅርብ ጊዜ እጩ ሆኖ መቅረብ የሚችል ይኖራል ብሎ ተስፋ ለመሰነቅ የሚያስችል አንዳችም ምክንያት የለም። በኮንጎ ብራዛቪል እንዳየነው ፕሬዚደንቶች ድጋሚ በምርጫ ለመወዳ መወዳደር ሕገ መንግሥት ይቀይራሉ። የሞ ኢብራሂም ፋውንዴሽን ሊሸልማቸው የሚችል ውሱን አካባቢዎች አሉ። ይሁንና አካባቢያዊ ተለዋዋጭነት መኖሩ ልብ ሊባል ይገባል። ማንኛውም ሰው በደቡባዊ አፍሪቃ እና በምዕራብ አፍሪቃ ሀገራት ባለ ተስፋ ሊሆን ይገባል። ማዕከላዊ አፍሪቃ የታላላቅ ሐይቆች ቀጠና እና የአፍሪቃ ቀንድ ግን ተስፋ የላቸውም። ዶክተር አሌክስ ቫይነስ የጋና ዴሞክራሲያዊ ምርጫና ሰላማዊ የስልጣን ሽግግር ምናልባት በሞ ኢብራሂም ፋውንዴሽን እውቅና የሚያገኝ ተግባር ሊሆን እንደሚችል ተናግረዋል። በሱዳናዊው የቴሌኮም ዘርፍ ባለጠጋ ሞ ኢብራሂም የተቋቋመው ሽልማት እስካሁን አራት መሪዎችን ብቻ ሸልሟል። የናሚቢያው ሂፊኬፑንዬ ፑሃምባ በ2014 የኬፕ ቨርዴው ፔድሮ ፔሬዝ በ2011 የቦስትዋናው ፌስቱስ ሞጋኤ በ2008 እንደዚሁም የሞዛምቢኩ ዮአኪም ቺሳኖ በ2007 ዓ ም ይኸው ሽልማት ተበርክቶላቸዋል። የቀድሞው የደቡብ አፍሪካ የነፃነት ታጋይና የመጀመሪያው ፕሬዝዳንት ኔልሰን ማንዴላ በጎርጎሮሳዊ 27 ዓመተ ምሕረት የፋውንዴሽኑ የክብር ተሸላሚ ነበሩ።